የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና፣ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ኢትዮጵያ ከሶማሌላንድ በተፈራረመችው የመግባቢያ ስምምነት የሶማሊያን የግዛት አንድነት ይጥሳል ሲሉ ከሰሱ። የኢትዮጵያ ውጭ ጉዳይ ሚኒስትር ታያዝቅ ሥላሴ የሀገራቸው ዓላማ በቀጣናው የጋራ እድገትና ብልጽግና መፍጠር እንደሆነ ተናግረዋል። የኢትዮጵያ ባለስልጣናትና የዓለም አቀፉ የገንዘብ ድርጅት ባለሙያዎች ባለፈው ሐምሌ መጨረሻ በጸደቀው የተራዘመ የብድር አቅርቦት መርሃ ግብር የመጀመሪያ ግምገማ ከስምምነት ላይ ደረሱ። የሱዳን ፈጥኖ ደራሽ ኃይል በዳርፉር ግዛት በምትገኘው አልፋሽር ለሁለት ቀናት በተፈጸመ ጥቃት 48 ሰዎች መገደላቸውን የሕክምና ተቋማት የመረጃ ምንጮች ተናገሩ። የሊባኖሱ ሂዝቦላህ መሪው ሐሳን ናስራላህ እስራኤል በፈጸመችው የአየር ጥቃት መገደላቸውን አረጋገጠ። ታጣቂ ቡድኑ በእስራኤል ላይ ያወጀውንና ቅዱስ ያለውን ጦርነት እንደሚቀጥል ዝቷል። ዜናው በዝርዝር ጠቅላይ ሚኒስትር ሐምዛ አብዲ ባሬ ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት የሶማሊያን የግዛት አንድነት ይጥሳል ሲሉ ከሰሱ። የኢትዮጵያ የውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ የሀገራቸው ዓላማ በቀጠናው የጋራ ዕድገትና ብልጽግና መፍጠር እንደሆነ ተናግረዋል። ተመሳሳይ ስምምነቶች በሌሎች ሀገሮች መከናወናቸውን የጠቀሱት ውጭ ጉዳይ ሚኒስትር ታዬ የሶማሊያ ፌዴራል መንግስት የውስጥ የፖለቲካ ውጥረቶችን ለመሸፈን በማሰብ ግጭት የሚያነሳሳበት ምንም ምክንያት የለም ብለዋል። ባለፉት ዘጠኝ ገደማ ወራት ኃይለኛ ውዝግብ ውስጥ የቆዩት የኢትዮጵያና የሶማሊያ ከፍተኛ ባለስልጣናት የተካሰሱት በተባበሩት መንግስታት ጠቅላላ ጉባኤ ላይ ባሰሙት ንግግር ነው። ጠቅላይ ሚኒስትር አብይ አህመድ ከፕሬዚደንት ሙሴ ቢሂ አብዲ የተፈራረሙት ነትና የትብብር የመግባቢያ ስምምነት ተግባራዊ ቢሆን ኢትዮጵያ በቀይ ባህር ዳርቻ ወታደራዊ የጦር ሰፈር የምትመሰረትበት ቦታ ልታገኝ ህልም አላት። ሶማሌላንድ በበኩሏ ኢትዮጵያ እውቅና የምትሰጣት የመጀመሪያዋ ሀገር እንድትሆን ትጠብቃለች። ጠቅላይ ሚኒስትር ሐምዛ አብዲ ባሬ ሶማሊያ በአሁኑ ወቅት ኢትዮጵያ በወሰደችው እርምጃ የግዛታችንን አንድነት የሚጥስ ከፍተኛ ስጋት ተደቅኖባታል፣ ሲሉ በተባበሩት መንግስታት ጠቅላላ ጉባኤ ፊት ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያ የባህር በር ለማግኘት በሚል ሽፋን የሶማሊያን ክፍል ለመገንጠል የምታደርገው ጥረት ህገወጥና አላስፈላጊ ነው፣ ሲሉ ተደምጠዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ታያ ጽቀ ስላሴ ግን በዚያው በተባበሩት መንግስታት ጠቅላላ ጉባኤ ባሰሙት ንግግር የሶማሊያውን ጠቅላይ ሚኒስትር ክስ መሰረተ ቢስ ሲሉ አጣጥለዋል። የኢትዮጵያ ስም ከየትኛውም ክስ ጋር በፍጹም ሊያያዝ አይችልም ያሉት ታዬ የሶማሊያ መንግስት በቀጠናው ህዝብ ላይ ት እየፈጠሩ የሚገኙ ቡድኖችን ለማስወገድ እንዲተባበር ጥሪ አቅርበዋል። የኢትዮጵያ ባለስልጣናትና የዓለም አቀፉ የገንዘብ ድርጅት ባለሙያዎች ባለፈው ሐምሌ መጨረሻ በጸደቀው የተራዘመ የብድር አቅርቦት መርሃ ግብር የመጀመሪያ ግምገማ ከስምምነት ላይ ደረሱ። ሁለቱ ወገኖች ከስምምነት የደረሱት በአልቫሮ ፒሪስ የሚመራ የዓለም አቀፉ የገንዘብ ድርጅት ባለሙያዎች ቡድን ወደ አዲስ አበባ አቅንቶ ከመስከረም 7 እስከ 16 ከተደረገ ግምገማ በኋላ ነው። የዓለም አቀፉ የገንዘብ ድርጅት ባለሙያዎች በአዲስ አበባ ቆይታቸው የገንዘብ ሚኒስትሩ አቶ አህመድ ሽዴ፣ ምክትላቸው ዶክተር ኢዮብ ተካልኝ የብሔራዊ ባንክ ገዢ ማሙስ ማለም ምህረቱና ሌሎች ከፍተኛ የኢትዮጵያ ባለስልጣናት መገናኘታቸውን ቡድኑን የመሩት አልቫሮ ፒሪስ ትላንት አርብ ባወጡት መግለጫ አስታውቀዋል። የዓለም አቀፉ የገንዘብ ድርጅት ባልደረቦች ከባንኮችና የግል ኩባንያዎች ጋር ጭምር ውጤታማ ውይይት አድርገዋል ተብለዋል። የቡድኑ መሪ በገበያ ወደሚወሰን የውጭ ምንዛሪ ግብይት ስርዓት ሽግግርን ጨምሮ የኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም በጥሩ ሁኔታ እየተካሄደ ነው ብለዋል። በውጭ ምንዛሪ ግብይት ስርዓት ላይ የተደረገ ለውጥ በመደበኛና በተለምዶ ጥቁር እየተባለ በሚጠራው የትይዩ ገበያ መካከል ያለውን ልዩነት በከፍተኛ ሁኔታ አጥብቦታል ያሉት ፒሪስ፣ በአጠቃላይ የሀገሪቱ ኢኮኖሚ ላይ የፈጠረው ትንሽ ረብሻ እንደሆነ ገልጸዋል። አዲስ አበባ ደርሶ ወደ ዋሽንግተን የተመለሰውን የዓለም አቀፉ የገንዘብ ድርጅት ባለሙያዎች ቡድን የመሩት አልቫሮ ፒሪስ አዲሱ የምንዛሪ ተመን ስርዓት ከዚህ ቀደም ይታይ የነበረውን ከፍተኛ የውጭ ምንዛሪ እጥረት በመቅረፍ ኢኮኖሚያዊ እንቅስቃሴ ተጋርጦበት የነበረውን ትልቅ እንቅፋት እያስወገደ ነው ብለዋል። የኢትዮጵያ ባለስልጣናትና የዓለም አቀፉ የገንዘብ ድርጅት ባለሙያዎች ስምምነት በመጪዎቹ ሳምንታት መቀመጫውን በዋሽንግተን ዲሲ ባደረገው አበዳሪ ተቋም አስተዳደርና የስራ አስፈጻሚ ቦርድ መጽደቅ ይኖርበታል። የዓለም አቀፉ የገንዘብ ድርጅት የስራ አስፈጻሚ ቦርድ ግምገማ ሲጠናቀቅ ኢትዮጵያ ከተበደረችው አራት ቢሊዮን ዶላር ውስጥ 345 ሚሊዮን ዶላር ገደማ ይለቀቅላታል። ይህ ዶይቸ ቬለ ነው። የሱዳን ፈጥኖ ድራሽ ኃይል በዳርፉር ግዛት በምትገኘው አልፋሽር ለሁለት ቀናት በፈጸመው ጥቃት 48 ሰዎች መገደላቸውን የሕክምና ተቋማት የመረጃ ምንጮች ተናገሩ። የዓለም መሪዎች የሱዳን መከራ እንዲያበቃ ያቀረቡት ጥሪ ሰሚ አላገኘም። ትናንት አርብ ፈጥኖ ድራሽ ኃይሉ በተኮሳቸው ከባድ መሳሪያዎች ሰላሳ ሰዎች ሲገደሉ በርካቶች መቁሰላቸውን በአልፋሽር ሆስፒታል የሚገኙ የመረጃ ምንጮች ለፈረንሳይ ዜና አገልግሎት ተናግረዋል። የሱዳን ጦርና ታጣቂዎቹ የሰሜን ዳርፉር ግዛት ዋና ከተማ የሆነችውን አል አልፋሽር ለመቆጣጠር ከፍተኛ ጥረት እያደረጉ ነው የፈጥኖ ድራሽ ኃይሉ ታጣቂዎች አልፋሽርን የደበደቡት በገበያ ላይ በተፈጸመ ጥቃት ሌሎች 18 ሰዎች ከተገደሉ ከአንድ ቀን በኋላ ነው በአልፋሽር እየተደረገ ያለው ትንቅንቅ በኒውዮርክ እየተካሄደ በሚገኘው የተባበሩት መንግስታት ጠቅላላ ጉባኤ የ17 ወራቱ የሱዳን ጦርነት ዓለም አቀፍ ትኩረት እንዲሰጠው አድርጓል በተባበሩት መንግስታት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ባለፈው ረቡዕ ሁለቱ ተፋላሚ ኃይሎች በአልፋሽር ካርቱም፣ እና ሌሎች ተጋላጭ አካባቢዎች ለሰብአዊነት ሲባል ውጊያቸውን ገታ እንዲያደርጉ ማስገደድ አለብን ብለው ነበር። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝም በአፋጣኝ ተኩስ እንዲቆም ጥሪ አቅርበዋል። በአልፋሽር እየተፈጸመ ያለው ጥቃት ያሳሰባቸው የአሜሪካው ፕሬዚደንት ጆ ባይደን በበኩላቸው ሀገራት ለጀነራል አብዱልፋታር ቡርሃን እና ለመሐመድ ሐምዳን ዳጋሎ ኃይሎች የጦር መሳሪያ እንዳያቀርቡ ጥሪ አስተላልፈዋል። የሊባኖሱ ሂዝቦላህ መሪው ሐሳን ስራላህ እስራኤል በፈጸመችው የአየር ጥቃት መገደላቸውን አረጋገጠ። ታጣቂ ቡድኑ በእስራኤል ላይ ያወጀውንና ቅዱስ ያለውን ጦርነት እንደሚቀጥል ስቷል። የእስራኤል ጦር በሊባኖስ ዋና ከተማ ቤሩት ደቡባዊ ክፍል በፈጸመው ጥቃት ሐሳን ስራላህ መገደላቸውን ቀደም ብሎ አስታውቆ ነበር። በኢራን የሚደገፈው ቡድን ዛሬ ባወጣው መግለጫ መሪው መገደላቸውን አረጋግጧል። በዋና ጸሐፊነት ሂዝቦላህን ለዓመታት የመሩት ሳይድ ሐሳን ስራላህ ታላላቅ ዘላለማዊ ሰማዕት ጓዶቻቸውን ተቀላቅለዋል ብሏል። ሐሰን ናስራላህ የተገደሉት ከሌሎች የሂዝቦላህ አባላት ጋር ነው። ሂዝቦላህን የምታስታጥቀውና በገንዘብ የምትደግፈው ኢራን የአብዮታዊ ዘብ ከፍተኛ አባል በጥቃቱ መገደላቸውን ገልጻለች። በአደባባይ የማይታዩት ናስራላህ በሺአ እስልምና ተከታይ ደጋፊዎቻቸው ዘንድ ከፍተኛ ተቀባይነት ያላቸው ነበሩ። በሊባኖስ ጦርነት የማወጅም ይሁን ሰላም የማውረድ ከፍተኛ ተጽዕኖ እንደነበራቸው የፈረንሳይ ዜና አገልግሎት ዘግቧል። የእስራኤል ጦር ቃል አቀባይ ሪር አድሚራል ዳንኤል ሃንጋሪ ግን በቴሌቪዥን በሰጡት ጋዜጣዊ መግለጫ ሐሳን ናስራላህ ከእስራኤል ታላላቅ ጠላቶች አንዱ ነበሩ ብለዋል። ቃል አቀባዩ መወገዳቸው ዓለምን የበለጠ አስተማማኝ አድርገዋል ሲሉ ተደምጠዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ናስር ቀናኒ የሐሳን ናስራላህ ቅዱስ ዓላማ እንደ ፈጣሪ ፈቃድ ኢየሩሳሌምን ነፃ በማውጣት ይፈጸማል ሲሉ በኤክስ ጽፈዋል። የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒ ቀደም ብለው ባስተላለፉት መልእክት የናስራላህን ዕጣ ፈንታ ባይገልጹም የእስራኤልን አርቆ ማየት ሳ ነው ደደብ ፖሊሲ በማለት መንቀፋቸውን የፈረንሳይ ዜና አገልግሎት ዘግቧል። ሂዝቦላ የመካከለኛው ምስራቅን እጣፈንታ ለመወሰን ጉልህ ሚና እንደሚጫወት የገለጹት ካሚኒ ሁሉም የእስልምና እምነት ተከታዮች ከእስራኤል በሚደረገው ውጊያ እንዲያግዙ ጥሪ አቅርበዋል። የፍልስጤሙ ታጣቂ ቡድን ሐማስ የናስራላህን ግድያ የፈሪ የሽብር ተግባር በማለት ኮንኗል። ሂዝቦላህ በእስራኤል ላይ አነስተኛ ድንበር ተሻጋሪ ጥቃቶች መፈጸም የጀመረው መስከረም 26 ቀን 2016 ከተፈጸመውና በጋዛ ጦርነት ከቀሰቀሰው የሐማስ ጥቃት በኋላ ነው። ከጋዛ ፊቷን ወደ ሊባኖስ ያዞረችው እስራኤል በፈጸመቻቸው ጥቃቶች ከ700 በላይ ሰዎች መገደላቸውን የሊባኖስ የጤና ሚኒስቴር አስታውቋል። የተባበሩት መንግስታት በሊባኖስ 118000 ሰዎች መፈናቀላቸውን አስታውቋል። ባለፈው አንድ ሳምንት ሊባኖስና እስራኤል የሚዋሰኑትን ድንበር የሚሻገሩ ጥቃቶች ቁጥር በከፍተኛ መጠን ጨምሯል። የቻይና ውጭ ጉዳይ ሚኒስትር ዋንግ ይ የዩክሬን ጦርነት ሊስፋፋ እንደማይገባ አስጠነቀቁ። ውጭ ጉዳይ ሚኒስትሩ ዛሬ በተባበሩት መንግስታት ባሰሙት ንግግር አውደውጊያው እንዳይስፋፋ፣ ጦርነቱ እንዳይባባስና የትኛውም አካል ተጨማሪ ግጭት እንዳይቀሰቅስ ቁርጠኝነትና እንዲበርድ ግፊት ማድረግ እንደሚያስፈልግ አሳስበዋል። ቻይና በእሳቱ ላይ ጋዝ ማርከፍከፍ ሳይሆን ሩሲያና ዩክሬንን ለማደራደር ዝግጁ እንደሆነችም አስገንዝበዋል። ዩክሬን ግን ቻይና ለማደራደር የምታቀርበውን ጥሪ እስካሁን በበጎ ተቀብላል አታውቅም ምዕራባውያኑም ቻይና ለሩሲያ ታደላለች እያሉ ይወነጅላሉ የቻይና ውጭ ጉዳይ ሚኒስትር በንግግራቸው በእስራኤልና በሐማስ መካከል አፋጣኝ የተኩስ አቁም እንዲደረግ ጥሪ አስተላልፈዋል ሁለገብ የተኩስ አቁም ላይ ለመድረስ ምንም መዘግየት ሊኖር አይገባም ያሉት ዋንግ ዪ ሁለት ሀገሮች ለመመስረት የቀረበው ገላጋይ ሐሳብ ብቸኛው መፍትሄ እንደሆነም ለተባበሩት መንግስታት ጠቅላላ ጉባኤ አስገንዝበዋል ይህ ዶይቼ ቬለ ነው ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ኢትዮጵያ ከሶማሌላንድ ጋር በተፈራረመችው የመግባቢያ ስምምነት የሶማሊያን የግዛት አንድነት ጥሳለች ሲሉ ከሰሱ። የኢትዮጵያ ውጭ ጉዳይ ሚኒስትር ታዬ አጽቀ ሥላሴ የሀገራቸው ዓላማ በቀጣናው የጋራ ዕድገትና ብልጽግና መፍጠር እንደሆነ ተናግረዋል። የኢትዮጵያ ባለሥልጣናትና የዓለም አቀፉ የገንዘብ ድርጅት ባለሙያዎች ባለፈው ሐምሌ መጨረሻ በጸደቀው የተራዘመ የብድር አቅርቦት መርሃ ግብር የመጀመሪያ ግምገማ ከስምምነት ላይ ደረሱ። የሱዳን ፈጥኖ ድራሽ ኃይል በዳርፉር ግዛት በምትገኘው አልፋሽር ለሁለት ቀናት በፈጸመው ጥቃት 48 ሰዎች መገደላቸውን የህክምና ተቋማት የመረጃ ምንጮች ተናገሩ። የሊባኖሱ ሂዝቦላህ መሪው ሐሳን ናስራላህ እስራኤል በፈጸመችው የአየር ጥቃት መገደላቸውን አረጋገጠ። ዜናው በዚሁ አበቃ ጠና